The Voice of America. የሰባ አራት ዓመቱ የቀድሞ አፋር ክልል ፕሬዝዳንትና በኩዌት የኢትዮጵያ አምባሳደር ሱልጣን ሀንፍሬ አሊ ሚራህ የቀብር ስነ ሥርዓት ዛሬ በትውልድ ቦታቸው አሳኤታ ተፈጽሟል። ጠቅላይ ሚኒስትር አቢይ አህመድም በፌስቡክ ገጻቸው ላይ በሱልጣን ሃንፍሬ አሊሜራህ ሞት የተሰማቸውን ሀዘን ገልጸው ለቤተሰቦቻቸውና ወዳጆቻቸው መጽናናትን ተመኝተዋል። የወሎ ዘጋቢያችን መስፍን አራጌ ዘገባ አለው። በመንፈሳዊ መሪነት፣ በነጻነት ታጋይነት፣ በአገር ሸምጋይነትና በህዝብ አስታራቂነት ይታወቃሉ። ሱልጣን ሀምፍሬ አሊ ሚራህ አይዳሄስ በዲፕሎማቲክ ብቃታቸው የተመሰገኑ አንደ በተርቶና ተጽዕኖ ፈጣሪ ይሏቸዋል በቅርብ የሚያውቋቸው። የዛሬ ሰባ አራት አመት ነበር ከአባታቸው ከትልቁ ቢት ወደድ ሱልጣን አሊ ሚራህ ና ከእናታቸው ከወይዘሮ መይሬ ማሊ አሳይታ ውስጥ የተወለዱት። ከአባታቸው የአፋር ህዝብ ሱልጣንነትን ብቻ አይደለም የወረሱት እንዳጎታቸው ልጅ ከዳፉ አይዳሂስ ገለጸ ይልቁንም ለሰብአዊ መብት መታ ማገልገልን ለእኩልነት ራስን አሳልፎ መስጠትን ለሀገር አንድነት መስዋዕት መሆንን ጭምር እንጂ እንኳን እኛ ግመሎቻችን ሰንደቃችንን ያውቁታል ከሚል ቤተሰብ የተገኙት ሱልጣን ሀምፍሬ አሊሚራህ ከአፋር ምድር በቅለው በመላው ኢትዮጵያ ራያ መሆን የቻሉ ጀግና ናቸው ሲሉ ይመሰክሩላቸዋል። የአፋርን ህዝብ የሚወዱ የሚያከብሩ ጥንነት ያላቸው ጀግና ሰው ሀቀኛ ሰው ላመኑበት ነገር ወደኋላ የማይሉ ሩህሩህና አዛኝ ሰው ነበሩ። አፋር ህዝብ ነጻነት እድሜያቸውን በሙሉ ሲታገሉ የኖሩ በ የሚያምኑ፣ ለእውነት ያደሩ የቁርጥ ቀን የኢትዮጵያ ልጅ እና የቁርጥ ቀን የአፋር ልጅ ነበሩ። ስልጣን ሐምፍሬ አሊምራ በንጉሳዊ ስርዓት ኢፍትሐዊነትን ፊት ለፊት የተጋፈጡ፣ በደርግ ዘመን ነፍጥ አንግበው አርነት የወጡ ኋላም ከአባታቸው ጋር ወደ ውጭ እስከ መሰደድ የደረሱ መሆናቸው ይገለጻል። በቀዳማዊ ኃይለ ስላሴ ጊዜ በንጉሱ ጊዜ ጀምሮ ቀኛ ዝማች ሐምፍሬ አሊምራ ተብለው ይጠሩ ነበር። በነታቸው የተሰጣቸው ማዕረግ ነው። የአፋር መሬት በአዋሽ ሸለቆ አስተዳደር ውስጥ በአፋር ህዝብ ገበሬዎች ላይ የሚደርሰውን ጭቆና ይታገ ሲገሉ ነበር። በንጉሱ ጊዜ አፋር መሬቱን እንዲያገኝ፣ በመለስ ዜናዊ ጊዜ ደግሞ ደርግ ወርሶች የነበረውን አፋር ዜናዎች መሬት ከዘጠኝ ሺህ ሄክታር ያስመለሱ ጀግና ናቸው። ለአፋር በውጭ ሀገር ቆይታቸውም ስለ ህዝባቸውና ስለ ሀገራቸው ነጻነት አጥብቀው ይሟገቱ እንደነበር አቶ ከዳፎ ያስታውሳሉ። ሱልጣን ሀንፍሬ አስምራ በደርግ ትግል ጊዜ ጦርነት አድርገው አባታቸውን ይዘው ወደ ውጭ ሀገር በስደት ላይ አስራ ሰባት አመት የቆዩ አታጋይ ናቸው። ከዛ በመመለስ የአፋር ነጻ አውጪ ግንባር ፕሬዚዳንት ሰላም ሆነው አገልግለዋል። ለሁለት ዓመት የነጻነት ትግላቸውን በእውቀት ለማስደገፍ በነበራቸው ፍላጎትም ከአሜሪካ በፖለቲካል ሳይንስ የመጀመሪያ ዲግሪያቸውን እንዳገኙም ጠቁመዋል። የደርግ ስርዓት በኢህአዲግ ከተተካ በኋላ በሽግግር መንግስቱና በተለያዩ መንግስታዊ ስልጣኖች ህዝባቸውንና ሀገራቸውን ማገልገላቸውን ከህይወት ታሪካቸው ለመረዳት ተችሏል። ፓርላማ ባል ነበሩ። ከዛም የአፋር ክልል ፕሬዚዳንት ሆነዋል። ከዛም የኩዌት አምባሳደር ባለሙሉ ባለስልጣን ሆነው አገልግለዋል። ከሁለት ሺ አራት ጀምሮ የአፋር ህዝብ መንፈሳዊ አባት ሆኖ ሲያገለግል ግሉ የቆይ ሱልጣን አንፍሬ አሊ ሚራህ ባደረባቸውም በሕክምና ሲረዱ ከቆዩ በኋላ ከትናንት በስቲያ ሌሊት ላይ ማረፋቸውን የተለያዩ መገናኛ ብዙኃን ዘግበዋል። የቀብር ስነ ስርዓታቸው በትውልድ ቦታቸው በአሳይታ ከተማ የተፈጸመ ሲሆን አስከሬናቸው ናቸው ከአባታቸው ከትልቁ ቢትወደድ ሱልጣን አሊ ሚራህ እንዲሁም ከወንድማቸው ሱልጣን ሀቢብ አሊ ሚራህ ቀብር ጎን እንዲያርፍ ተደርጓል። ሱልጣን አንፍሬ የዛሬ ሁለት ዓመት ገደማ የመጣው ለውጥ እንዳይቀለበስ መንፈሳዊ አባትነታቸውን ያስቀጠሉ የፖለቲካ እውቀትና ተሞክሯቸውን ያ ጋሩ የፖለቲካ ድርጅቶች ሰላማዊ ትግል አቅጣጫን አማራጫቸው እንዲያደርጉ የአበረታቱ አባት ነበሩ ሲሉ የአፋር ሕዝቦች ፍትሐዊና ዴሞክራሲያዊ ፓርቲ ሊቀመንበር ማህመድ ዳውድ ይመሰክራሉ። በአሁኑ ሰዓት ከማንም ፖለቲካ ወጋንትኛ አልነበሩም። ጋንትኛ ነበሩ። እንግዲህ አጠቃላይ የአፋር ሁኔታ አፋሮቹ እንግዲህ ያው ያሉት የባህላዊም ሆነ የቋንቋም የባሆነ አጠቃላይ የአፋር ሁኔታ ከጎረቤት ጋር አብሮ እንዲኖሩ ትስስር እንዲኖሩ እንዚ የምክል ነበር የሚለገሱ ቦታ እና ካለው ደግሞ ሀላውት ከሀይሎች ጋር ደግሞ ደግሞ አብሮ እንዲሄዱ ና በአስቸጋራ ላይ አፋሲ ለሚጠቅመው ነገር ያሉ ባቸዎቹ አንድ ላይ ተስማምቶ እንዲሄዱ ነበር የሚያሚሰጠው ምስል ማለት ነው። ሱልጣን ሀምፍሪ አሊሚራ የአምስት ሴቶች ሴቶችና የሁለት ወንዶች አባት ነበሩ። የክልሉ ርሰ መስተዳድር አወል አርባ፣ የቀድሞ የክልሉ ርሰ መስተዳደር እስማኤል አሊ ሲሮ፣ የህዝብ ተወካዮች ና የፌዴሬሽን ምክር ቤቶች አፈ ጉባኤያት፣ የሰላም ሚኒስትር፣ የኦሮሚያ ክልል ርዕሰ መስተዳድር፣ የአዲስ አበባ ከተማ ምክትል ከንቲባ ና ሌሎች ከፍተኛ አመራሮች እንዲሁም የጅቡቲ ጠቅላይ ሚኒስትር ና የመከላከያ ሚኒስትሩ በስርዓተ ቀብሩ ላይ መታ ሁኔታ ደማቸውን ከቤተሰቦቻቸው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።